the voice of america V O W Yea America Drums Radio Tabiano <laughs> ሰላም ጤና ያስጥልን። እንደምናምሽታችኋል የሰኞ መጋቢት 14 2007 ዓ ም መሰናዶዎቻችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጅ ታይና ሄኖክ ሰማ ግዜርነን። በምሽቱ ዝግጅት የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብፅና በሱዳን መካከል የአባይ ወንዝ አጠቃቀምና የታላቁ ሕዳሴ ግድብ የመርህ ስምምነት ዛሬ ተፈርሟል። ውሃው ለሁላችንም የህይወት ምንጭ ነው ብለን ነው ያስቀምጥ ነው። የህይወት ምንጭና ለልማት አስፈላጊ ብለን ነው ያስቀምጥ ነው። የኢትዮጵያ የውሃ የኤነርጂና የመስኖ ሚኒስትር አቶ አለማየሁ ተገኑ ናቸው የተሰሙት። ዝርዝሩን ይዘናል። በሌላኛው ዘገባ ኢትዮ ቴሌኮም ፈጣን የኢንተርኔት አገልግሎት ለተጠቃሚዎቹ የሚያደርስ የፎርጂ ኢንተርኔት አገልግሎት መጠቀም መጀመሩን አስታውቋል። ፎርጂ የሚጠቀም ደንበኛ ፎርጂ አገልግሎት የሌለበት ቦታ ቢሄድ ራሱን ሳያውቀው ደንበኛው ኖቲስ ሳያደርገው ራሱ አውቶማቲካሊ ፎልባክ ያደርጋል ወደ ስሪጂ። አቶ አብድራሂም አህመድ የኢትዮ ቴሌኮም ቃል አቀባይ ናቸው። ዝርዝሩ ከአዲስ አበባ ደርሶናል እናቀርባለን። ከደቡብ ሱዳን ታጣቂ ቡድኖች አንዱ የሆነው የኮብራ አንጃ በትናንትናው ዕለት ተዋጊዎቹ አድርጓቸው የነበሩ 250 ህፃናት ወታደሮችን በነጻ መልቀቁን የተባበሩት መንግስታት ድርጅት ገልጿል። የፊታችን ቅዳሜ በአፍሪካ ከፍተኛ የህዝብ ቁጥር ያላት ናይጄሪያ የምታካሂደው ፕሬዝደንታዊ ምርጫ ከፍተኛ ፉክክር ይጠበቅበታል። ተጨማሪ ዘገባ ይኖረናል። በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተጋጠዋል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። የፊታችን ቅዳሜ ናይጄሪያ ውስጥ የሚከናወነው ምርጫ ነጻና ፍትሐዊ ይሆን ዘንድ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጥሪ አቅርበዋል። ናይጄሪያውያን ካአሁን ቀደም በተካሄዱ ምርጫዎች እንደ ተከሰቱት ያሉ ሁከቶችን እንዳይቀበሉ ሲሉ ፕሬዚደንት ኦባማ አሳስበዋል። አቡጃ የሚገኘው የዩናይትድ ስቴትስ ኤምባሲ ባሰራጨው የቪዲዮ መልእክት ፕሬዚደንት ባራክ ኦባማ የቦኮ ሃራምን ጽንፈኛ ተዋጊዎች ለመግታትና ከመኖሪያቸው የተፈናቀሉትን ከአንድ ሚሊዮን በላይ ናይጄሪያውያን ወደ ቀያቸው እንዲመለሱ ለማድረግ የምርጫው መሳካት ቁልፍ እርምጃ ነው ብለዋል። መሪዎችና እጩዎች በሙሉ ሁከት በዲሞክራሲያዊ ምርጫ ቦታ የሌለው መሆኑንና ከምርጫው በፊት በምርጫው ወቅትም ሆነ ድምፅ ከተቆጠረ በኋላ ምንም አይነት ሁከት እንደማይቀሰቅሱ፣ ሁከት እንደማይደግፉና እንደማይሳተፉ ለደጋፊዎቻቸው በግልጽ መናገር አለባቸው ሲሉ ፕሬዝደንት ኦባማ አሳስበዋል። ናይጀሪያውያን በሙሉ ሀሳባችሁን በሰላማዊ መንገድ እንድትገልጹ፣ ሁከት የሚቀሰቅሱ ወገኖችንም እምቢ እንድትሉ ማጸናለሁ ያሉት ፕሬዝደንት ኦባማ ምርጫ ነጻና ፍትሐዊ ሲሆን ማንም ያሸንፍ ማን፣ ሰላምን መጠበቅ የዜጎች ሁሉ ኃላፊነት ነው በማለት አሳስበዋል። የናይጄሪያ ፕሬዚደንት ጉድለክ ጆናታን እንደገና ለመመረጥ ከቀድሞ ወታደራዊ መሪ ሞሐመድ ቡሃሪ ጋር ይወዳደራሉ በቅዳሜው ምርጫ። ከአራት ዓመታት በፊት በተደረገው ምርጫ ሚስተር ጆናታን ማሸነፋቸውን ተከትሎ በሀገሪቱ ሰሜናዊ ክፍለ ግዛት በተቀሰቀሰው ሁከት ቁጥሩ ወደ ስምንት መቶ የሚጠጋ ሰው መገደሉ የሚዘነጋ አይደለም። ዓለም አቀፍ እውቅና ካለው የሊቢያ መንግስት ወገን የሆኑ የሀገሪቱ ጦር ኃይሎች ከጽንፈኛ እስላማዊ ሚሊሻዎች ወገን ከሆነው የትሪፖሊው ተቀናቃኝ መንግስት አየር ኃይል አባላት ያበሩት የነበረውን የጦር አውሮፕላን መጥተው መጣላቸው ተገለጸ። ቶብሩክ ላይ ያለው የሊቢያ መንግስት ባወጣው መግለጫ የሊቢያ ንጋት የተባሉት ሚሊሻዎች ያበሩት የነበረው ተዋጊ አውሮፕላን ተመቶ የወደቀው በምዕራባዋ ዚንታን ከተማ ኢላማዎችን ከደበደበ በኋላ መሆኑ ተገልጧል። ይህ በእንዲህ እንዳለ ተመራጩ መንግስት ታርሁና በምትባል ከተማ እስላማዊ ሚሊሻዎችን ኢላማ ያደረገ የአየር ጥቃት አድርሰናል ብሏል። በውጊያው ቢያንስ አራት ሲቪሎች መገደላቸውን ዜናው ጨምሮ ገልጿል። በሌላ የሊቢያ ዜና በዚያች ሀገር የተባበሩት መንግስታት ድርጅት ልዑክ እንደተናገሩት በሀገሪቱ ሊቋቋም የሚችለው የአንድነት መንግስት ቀዳሚ አባላት በቀጣዮቹ ቀናት ይሰየሙ ይሆናል ብለዋል። ክንዋኔዎችን አስመዝግበን የመጀመሪያዎቹን የአንድነት መንግስት አባላት ስም ዝርዝር በዚህ ሳምንት ውስጥ ለመያዝ እድሉ ያለ ይመስላል ነው ያሉት የመንግስታቱ ድርጅት ልዑክ ዛሬ ሰኞ ብረሰልስ ውስጥ በሰጡት ቃል። ሆኖም በሀገሪቱ ያለው ሁኔታ እጅጉን አዳጋች በመሆኑ ከፍተኛ ውጤት ከመጠበቅ መቆጠብ ያስፈልጋል ሲሉ ልዑኩ ሳያክሉ አላለፉም። ዋና ከተማዋ ትሪፖሊ ዙሪያ ከባድ ውጊያ እየተካሄደ ቢሆንም የሞሮኮ የሰላም ንግግር በሁለት ተጨማሪ ቀናት እንደሚቀጥል ነው። ልዩ ልኡኩ ሊዮን ጨምረው ያስረዱት የሊቢያን ብጥብጥ ሊያስቆም የሚችለው በተባበሩት መንግስታት የሚሸመገለው ድርድር ብቻ ነው በማለት ምዕራባውያን መሪዎች ሲወተውቱ ቆይተዋል። ሁለት ተቀናቃኝ መንግስታትና የታጠቁ አንጃዎች ሀገሪቱን ለመቆጣጠር እየተዋጉ ሲሆን በግርግሩ መሀል ጽንፈኛ እስላማዊ ተዋጊዎች እየጠነከሩ መምጣታቸው እየተስተዋለ ነው። የሴራሊዮን ፕሬዝዳንት ኤርነስት ባይኮሮማ ምክትል ፕሬዝዳንቱን ከስልጣን ለማባረር የወሰዱት እርምጃ ሕገ መንግሥቱን የጣሰ ተግባር ነው በማለት ተቃዋሚ የምክር ቤት አባላት እየተከራከሩ ናቸው። የዋናው ተቃዋሚ የሴራሊዮን ህዝብ ፓርቲ ዋና ጸሐፊ ሱሎይማን ባንጃ ቲጃንሲ በጠቅላይ ፍርድ ቤት እንሟገታለን ብለዋል። ምክትል ፕሬዝዳንቱ ሳም ሱማናን ያባረረበት ውሳኔ በአንድ ሳምንት ጊዜ ውስጥ እንዲቀለበስ ፓርቲያቸው የጊዜ ገደብ መስጠቱንም አስታውቀዋል። ምክትል ፕሬዚዳንቱን ገዢው ፓርቲም ሁከት ቀስቅሰዋል፣ አዲስ ፓርቲ ለማቋቋም ሞክረዋል በማለት ወንጅሎ ከአባልነታቸው አሰናብቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነተንያሁ አዲስ በተመረጠው ምክር ቤት ቀጣዩን የጥምረት መንግስት ለመመስረት የሚያስችላቸው በቂ የፓርቲዎች ድጋፍ ማግኘታቸው ታወቀ። የጥምረቱ መንግስት ይዘት በመጪው ረቡ ይፋ ይሆናል ተብሏል። ስካት ባብ ከኢየሩሳሌም ያስተላለፈውን ዘገባ አዳነች ፍሳይ ታቀርባለች። የጠቅላይ ሚኒስትር ቤንያሚን ነተንያሁ አዲስ በተመረጠው ምክር ቤት የ120 የብዙሃን መቀመጫዎች ከያዙት ፓርቲዎች ድጋፍ ካገኙ በኋላ ቀጣዩን የህብረት መንግስት በመመስረት ሂደት ላይ ናቸው። የእስራኤሉ ፕሬዚደንት ሮቪን ሪቭሊን ከአዲሱ ምክር ቤት ጋር ከተናገሩ በኋላ ዛሬ ይህን ዜና ይፋ አደረጉ። 61 የሚሆኑ የምክር ቤቱ አባላት አዲስ መንግስት የሚመሰርቱት ሚስተር ነታንያሁ እንዲሆኑ ጠይቀዋል ነው የሚሉት ፕሬዚዳንቱ ኩላኑ ከተባለው መሃለኛ ቀኝ ዘመን ፓርቲ መሪ ሞሼ ካሎን ጋር ተገናኝቶ ከተናገሩ በኋላ ነው የእስራኤሉ ፕሬዚደንት ይህን የገለጹት። የህዝቡን ውሳኔ እንቀበላለን ብለዋል ካሎን። ሚስተር ነታንያሁ መንግስት እንዲመሰርቱ ስለተወሰነ ሰላሳ አራተኛውን መንግስት እንዲመሰርቱ የሀገሪቱ ፕሬዚደንት እንዲነግሯቸው ሀሳብ አቅርቤያሉ ነበር ያሉት ካሎን ነተንያሁን የደገፉት ፓርቲዎች ሊኩድና ሁለት አክራሪ ሃይማኖተኛ ድርጅቶች ናቸው። ነተንያሁ በምክር ቤቱ ስድስት መቀመጫዎች ካገኘው አክራሪው ቀኝ ክንፍ ፓርቲ ያገኙት ድጋፍ 67 መቀመጫዎችን የያዘ የቀኝ ክንፍ የጥምረት መንግሥት ለመመስረት ያስችላቸዋል። በምክር ቤቱ 24 መቀመጫዎችን የያዘው በሌበር ፓርቲ የሚመራው ጥምረት በተቃዋሚነት እንደሚቀጥል አስታውቋል። በምክር ቤቱ 13 መቀመጫዎችን የያዘው የአራት በአረቦች የሚመሩ ፓርቲዎች ህብረት በበኩሉ በማንኛውም የእስራኤል መንግስት አይሳተፍም። የእስራኤሉ ፕሬዚደንት አንዳንድ ግራ ዘመን ፓርቲዎች በጥምረቱ መንግስት እንዲገቡ ጥሪ ቢያደርጉም ሰፊ ልዩነቶች አሉን በማለት አንሳተፍም ማለታቸው ተዘግቧል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በቀሩ የዓለም ዜናዎች የመን ውስጥ የፕሬዝዳንቱ አብድራቡድ ማንሶር ሀዲ ታማኝ ወታደሮች ወደ ደቡቧ ኤደን ከተማ የዘመቱባቸውን በርካታ የሁቲ አማጽያን መክተው መመለሳቸውን የሚልሻና የጸጥታ ምንጮች ዛሬ ተናግረዋል። የአፍጋኒስታንና የዩናይትድ ስቴትስ አጋርነት ትልቅ መሠረት ያለው ነው ሲሉ የአፍጋኒስታኑ ፕሬዚደንት አሽራፍ ጋኒ ዛሬ ተናገሩ። ዩናይትድ ስቴትስን ከሀገራቸው ለሀገራቸው ነጻነትና ተስፋ በመስጠቷ አመሰግናለሁ ብለዋል። አዲሱ የአፍጋኒስታን መኒ ከአሜሪካ ባለስልጣናት ጋር ለሶስት ቀናት የሚያካሂዷቸውን ስብሰባዎች ዛሬ ዋሽንግተን ውስጥ ሲጀምሩ ባሰሙት ንግግር ነው ይህን ያሉት። የኢራቅ ጠቅላይ ሚኒስትር ሃይደር አል አባዲ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን አይሰስ ላይ ስለተያዘው ውጊያ ለመወያየት በሚቀጥለው ወር ወደ ዋሽንግተን እንደሚመጡ የዋይት ሀውስ ቤተ መንግስት አስታውቋል። በመጨረሻም የሲንጋፖር መስራች ጠቅላይ ሚኒስትር ሊ ኳን ዩ በ91 ዓመታቸው በዛሬው ዕለት አርፈዋል። በሺዎች የተቆጠሩ ሀዘንተኞች በጠቅላይ ሚኒስትሩ መኖሪያ ደጃፍ ተገኝተው አበባ ሲያስቀምጡና አክብሮታቸውን ሲገልጹ ውለዋል። ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት የአሜሪካ ድምፅ ሬዲዮ በ25 ና በ31 ሜትር ባንዶች በአጭር ሞገድ የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ። ሄኖክ ሰማግዜር ና ቆንጂት ታየ ነን። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች በድጋሚ እናስተዋውቃችሁ። የምስራቅ ናይል ተፋሰስ አካል በሆኑት ኢትዮጵያ፣ በግብፅና በሱዳን መካከል የአባይ ወንዝ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት ዛሬ ተፈርሟል። ኢትዮጵያ የፎርጂ ፈጣን የኢንተርኔት አገልግሎት ተጠቃሚ መሆኗን ኢትዮ ቴሌኮም አስታወቀ። በደቡብ ሱዳን የኮብራ አንጃ በትናንትናው እለት ለውጊያ ከመለመላቸው 250 ህጻናት ወታደሮች መካከል በነጻ መልቀቁን የተባበሩት መንግስታት ድርጅት ገልጿል። የፊታችን ቅዳሜ የሚካሄደውን የናይጄሪያ ምርጫ የተመለከተ ዘገባም አለን። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን የዕለቱ አብይ ርዕስ የምስራቅ ናይል ተፋሰስ አካል በሆኑት በኢትዮጵያ በግብጽና በሱዳን መካከል የአባይ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት ዛሬ ተፈርመዋል። ስምምነቱ የተፈረመው በሶስቱ ሀገሮች መሪዎች፣ በሱዳኑ ፕሬዚደንት ኦመር ሀሰን አልበሽር፣ በግብጹ ፕሬዚደንት አብደል ፋታህ ኤልሲሲ እና በኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ካርቱም ላይ በሱዳን ሪፑብሊካን ቤተ መንግስት ውስጥ በተከናወነ ስነስርአት ነው። የሰነዱን ይዘትና የስምምነቱን ምንነት አስመልክቶ ሰሎሞን አባተ ማምሻውን የኢትዮጵያን የውሃ የኤነርጂና የመስኖ ሚኒስትር አቶ አለማየሁ ተገኑን አነጋግረዋል። ሚኒስትሩ በዚሁ ለቪኦኤ በሰጡት መግለጫቸው ላይ የአባይ አጠቃቀም በሶስቱም ሀገሮች ላይ ብዙ ጉዳት የማያስከትል በትብብር መርህ ላይ የተመረኮዘ እንዲሆን የመርህ ስምምነት ላይ መደረሱንና አባይ ለሶስቱም ሀገሮች ህዝቦች እኩል የህይወትና የልማት ምንጭ መሆኑ በሰነዱ ላይ መስፈሩን አመልክተዋል። እንደምን አመሹ ክቡር ሚኒስትር ዳና እግዚአብሔር ይመስገን። አሁን የደወልኩሎት ሎት ዛሬ ካርቱም ላይ የተፈረመውን ስምምነት አስመልክቶ ነው እና በምን ሁኔታ ነው ይሄ ስምምነት የተፈረመው? ያው ወደዚህ ስምምነት ለመድረስ የተወሰኑ ወራትን ጨርሷል። በሶስቱ ሀገሮች ውጭ ጉዳይ ሚኒስትሮች እና በባለሙያዎች ከኛም ጭምር ይሄ ጉዳይ ሲታይ ነበረ። ከታየ በኋላ ለአገሮቹ የውሃ ፍላጎት፣ ለሰውም ለልማትም፣ ለሶስቱም አገሮች ያስፈልጋል የሚል አጠቃላይ የሆነ ስምምነት ከተደረገ በኋላ እነዚህን ስምምነቶች ለመተግበር የምንከተለው መርህ ምን መሆን አለበት የሚል የመርህ ስምምነት ነው ዛሬ በሶስት ሀገሮች መሪዎች የተፈረመው። ምንድን ናቸው ጭብጦቹ የስምምነቱ አንደኛ እነዚህ መርሆች ወይንም ፕሪንስፕልስ የሚባሉት አንደኛው የዚህ የትብብር ስምምነት ወይንም ፕሪንስፕል ኦፍ ኮኦፕሬሽን የሚባሉ ሁለተኛው የልማት እና የአካባባዊ ኢንቴግሬሽን ቀጣይነት ይሄ ማለት ምንድን ነው? ፕሪንስፕል ኦፍ ዴቨሎፕመንት እንደ ሪጂናል ኢንቴግሬሽን እንደ ሶስቴናቢሊቲ የሚል መሪ እዚህ ውስጥ ያው እንደሚታወቀው እኛ ታላቁን የኢትዮጵያ ህዳሴ ግድብ ኃይል ለማመንጨት እየሰራን ነው ያለ ነው። ይሄ ደግሞ ለኢኮኖሚ እድገት በጣም አስፈላጊ ነው እና ከሪጅናል ጠቀሜቶም አኳያ ቀጣይነት ያለው በጣም አስተማማኝ የሆነ የኢነርጂ ሰፕላይ ስለሚሰጥ ይሄ እንደ አንድ የመርሁ ዝርዝር ነው እና አንዱ የተቀመጠው መርህ ይሄ ነው። ሌላው እንግዲህ ከዚህ በፊትም ደጋግመን ስንለው የነበረው ዓለም አቀፍ ተቀባይነትም ያለው አገሮች በእርስ በርሳቸው ጉልህ ጉዳት ሊያስከትል የማይችል ልማት ነው በየሀገሮቻቸው መስራት ያለባቸው። ከዚህ አኳያ ፕሪንስፕል ኦፍ ኖት ኮዝ ሲግኒፊካንት ሃርም የሚለውን እንደ አንድ መርህ፣ ሌላው ከዚህ በፊትም በብዛት ስናነሳ የነበረው የፍትሃዊና ምክንያታዊ ተጠቃሚነት ነው። ይህም ፕሪንስፕል ያው ዓለም አቀፍ ፕሪንስፕል ነው። በተለይ ለሁለቱ ሀገሮች ሁልጊዜ ስናነሳላቸው የነበረ ፕሪንስፕል ነው። ይህንን ፕሪንስፕል መቀበላቸው አንድ በጣም ትልቅ ጉዳይ ነው እና ሌላው ያለው ከዚህ በፊት እኛ ያስቀመጥነው የዳም አሞላል የተቀመጠ እቅድ እና የተቀመጠ መርህ አለ። ያንን የሚያረጋግጥ የውሃ አሞላል ሴናሪዮ ሂደታዊ ነው ወይንም ፕሮግሬሲቭ ነው ብለን ነው እቅዳችንም ውስጥ አስገብተን እየሰራን ያለ ነው። ይሄም ያው ለአንድ ፕሪንሲፕል የተያዘ ነው። ሌላው እንግዲህ ኢንተርናሽናል ፓናል ኦፍ ኤክስፐርት ለሶስቱ ሀገሮች ያስቀመጠው ጥናት አለ። ይሄም የውሃ ፍሰትና በአካባቢና በህብረተሰብ እንደዚህ በኢኮኖሚ ላይ የሚያመጣው ተጽዕኖ የሚል ነው። ለዚህ ደግሞ የሀገሮች ዳታ ያስፈልጋል ጥናቱን ለማከናወን እና ከዚህ አኳያ የተያዘው ፕሪንስፕል ፕሪንስፕል ኦፍ ኤክስቼንጅ ኦፍ ኢንፎርሜሽንን ዳታ የሚል ነው። ከዚህ ይሄንም በተመለከተ መረጃን የማግኘት ኢንተርናሽናል ስታንደርዱን ጠብቀን ዳም እየሰራን ነው። segat ndai nor idam safety principle as kamtanal bataka እነዚህ ሲሆኑ ሌላው በሰላማዊ በሆነ መንገድ ችግሮችን የመፍታት ፕሪንስፕል ነው ያስቀመጥ ነው። እና እነዚህ ናቸው እንግዲህ ዋናዎቹ ጭብጦች። ከዚህ በፊት በግብጽ በኩል ሲነሱ የነበሩ ጥያቄዎች ነበሩ። ስጋታቸውን በግድቡ መዋቅር በራሱ ላይ ሲገልጹ ነበረ። እንደውም ለካርቱም ያሰጋታል የሚልም ሀሳብ ተንጸባርቆ ነበር በአንድ ጊዜ። በሌላ ጊዜ የግድቡ ቁመት እንዲቀንስ እንደሚፈልጉ፣ ወደ ግድቡ የሚገባው የውሃ መጠን እንደሚቀንስ እንደሚፈልጉ እነዚህን ነጥቦች ሁሉ አንስተው ነበር እና በአሁኑ ስምምነት ውስጥ ተካተዋል ተነስተዋል። እነዚህ ጉዳዮች እነዚህ ነገሮች በእነዚህ ፕሪንሲፕሎች ውስጥ ሊካተቱ አይችሉም፣ እና እነሱም ያነሱት ጉዳይ የለም። ሌላው የዳም ሴፍቲ በተመለከተ ኢንተርናሽናል ፓናል ኦፍ ኤክስፐርቱም የዳም ሴፍቲ ዓለም አቀፍ ስታንደርዱን በጠበቀ ዲዛይን መሰረት እየተሰራ ነው ያለው ብሎ ነው ሀሳቡን የሰጠው። እና በዛ ዙሪያ እነሱ ቢያነሱም እንደ ኢሹ ሆኖ የቀጠለ ጉዳይ አይደለም በእነሱም በኩል እና በዚህ በአሁኑም በዚህ ውይይት ውስጥ ገብቶ ውይይትም የሚደረግበት ወይም በዚህ ውይይት ውስጥ ልያዝ የሚገባ ጉዳይ አይደለም። ይሄ እንግዲህ ስምምነቱ ተፈርሟል። ዛሬ ከስምምነቱ መፈረም በፊት ግን ግብፅ ታሪካዊ መብት ብላ የምትጠቅሰው ነገር ነበረ። ይህን ነገር አንስተናል ከእርስዎ ጋር ዛሬስ ያነሱት ነገር ነበረ። ፕሬዚደንት ኤልሲሲ በዚህ ዙሪያ ምንም የተነሳ ጉዳይም የለም። ይሄ በዚህ ፕሪንስፕል ውስጥ ሊካተት የሚችል ጉዳይ አይደለም። ሊካተት የሚችል ጉዳይ ቅድም የጠቀስኩልህ ፍትሐዊና ምክንያታዊ ተጠቃሚነት ነው። ፍትሐዊና ምክንያታዊ ተጠቃሚነት ኮታን የሚያስቀምጥ መርህ አይደለም። የግብፁ ፕሬዚደንት ኤልሲሲ በዛሬ ንግግራቸው ከፊርማው ስነ ስርአት በኋላ አሁንም የዚህ የግድብ ጉዳይ ለሀገራቸው የስጋት ምንጭ እንደሆነ ገልጸዋል። በእርግጥ ለኢትዮጵያውያን የልማታቸው ምንጭ ሊሆን ይችላል፣ ነገር ግን ከእናንተ ያልተናነሰ የህዝብ ቁጥር ላላት ግብፅም የህይወት ምንጭ ነው ብለዋል። እንደውም የህይወት ምንጭ ብለው ነው የጠሩት። ብቸኛው የውሃ ምንጫችን ነው ያሉትና ስጋታቸውን ሲገልጹ ምን ፈልገው ነው ምን ጠብቀው ነው? ከዚህ ትብብር፣ ከዚህ ስምምነት ምን ፈልገው ነው የሚለውን የእሳቸውን አገላለጽ ለራሳቸው ነው የምተው። ነገር ግን እኛም በዚህ በቅድም በጠቀስኩልህ ፕሪንስፕል ኦፍ ዲክላሬሽን አግሪመንት ላይ ውሃው ለሁላችንም የህይወት ምንጭ ነው ብለን ነው ያስቀመጥነው። የህይወት ምንጭና ለልማት አስፈላጊ ብለን ነው ያስቀመጥነው። ለአንዱ ለሌላው ብቻ ሳይሆን ለሁላችንም የህይወት ምንጭ ነው። ይሄ ኦልሬዲ የተቀመጠ ጉዳይ ነው። እንግዲህ ያው ምንድን ነው እንደሚገባኝ ከሆነ የተቀመጠው ፕሪንስፕል አንዱ ኢንሲግኒፊካንት ሀርም ወይንም ጉልህ ያልሆነ ጉዳት ነው እና ይህንን ፕሪንስፕል ስራ ላይ ከማዋል አኳያ ሁላችንም ተግተን እንስራ ሊል አይነት ትርጉም ሊኖረው ይችላል ብዬ ገምታለሁ ለስምምነቱ ዘላቂነት ስጋት የሚሆን ነገር እርስዎ እንደ የጉዳዩ ባለቤት እንደመሆኖ ያስተዋሉት የታዘቡት ነገር ይኖራል እዚህ ላይ መድረሳችን እኔ እንደ ትልቅ ጉዳይ ነው የምቆጥረው አብረን ለመስራት ትብብር ለማድረግ መሪ ማስቀመጣችን የሚታወቁ አለም አቀፍ ፕሪንስፕሎች ላይ መስማማታችን እኔ እንደ አንድ ትልቅ ጉዳይ ነው የምወስደው። እንደገና ደግሞ ጉዳዮችን በሰላማዊ መንገድ የመፍታት መርህ አስቀምጠናል። በዚህ ፍሬምወርክ ውስጥ ነው ሁሉም ነገር ሊመጡ የሚችሉ ነገሮችም የሚፈቱት በዚህ ውስጥ ስለሆነ እንደ ስጋት ነው ብዬ በአሁኑ ሰዓት ይሄ ነው ለማለት አልችልም። ለመሆኑ እርስዎ ጠብቀው ነበር የዛሬው ቀን ይፈጠራል ይከሰታል ብለው? በዚህ በታሪክ ሂደት ውስጥ እንግዲህ ኢትዮጵያ በቅንነት ላይ በተመሰረተ የራሷን ዳም በየትኛውም ዓለም ውስጥ ተደርጎ የማይታወቅ ትልቅ ኃላፊነት የዳሙ ጉዳት ይጠና በዓለም አቀፍ የባለሙያዎች ቡድን ብላ ይሄንን ስታደርግ የቆየች ሀገር ናት። ጥናት ቡድኑም ምክረ ሀሳቡን ሲያመጣ እነዚህንም ምክረ ሀሳቦች ለማስተናገድ በቁርጠኝነት ነው የገባችበት እና ይሄንን ሁሉ የሀገራችንን ጥረት ስትመለከት ወደዚህ አይነት ነገር መምጣት የሚያሳዩ ሁኔታዎች ነበሩ። እና ቀኑን በዚህ ቀን ነው ባትልም በኢትዮጵያ በኩል የነበረው ቅንነትና ከጎረቤት ሀገሮች ጋር ለመስራት ያላት ፍላጎት እንደዚህ አይነት ውጤት እንደሚያመጣ መገመት ይቻላል። ክቡር አቶ አለማየሁ ተገኑ የኢትዮጵያ የውሃ ኢነርጂና መስኖ ሚኒስትር፣ ለጊዜውና ለማብራሪያው በጣም አመሰግናለሁኝ። እኔም አመሰግናለሁ። ከምሽቱ 3 ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ኢትዮጵያ የዘመኑ ቴክኖሎጂ የደረሰበትን የፎር ጂ ፈጣን የሞባይል ኢንተርኔት አገልግሎት ተጠቃሚ ለመሆን መብቃቷን ኢትዮ ቴሌኮም አስታውቋል። ፈጣን ኢንተርኔት አገልግሎት ለተጠቃሚዎች ለማዳረስ የተያዘው ጥረት በ1.6 ቢሊዮን ዶላርስ ወጪ የቴሌኮም አገልግሎት ማስፋፊያ መርሃ ግብር አካል እንደሆነ ተገልጿል። ኢትዮጵያ ይህንን አገልግሎት በመገልገል 19 አፍሪካ ሀገሮችን ተቀላቅላለች፣ ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው ዘገባ። ባለፈው ቅዳሜ በሂልተን ሆቴል ይፋ የተደረገው የአራተኛው ትውልድ ወይም ፎርጂ ኔትወርክ ደንበኞች ከምንጊዜውም የተሻለ ፍጥነትና የአገልግሎት ጥራት የሚያገኙበት እንደሆነ ነው ኢትዮ ቴሌኮም የጠቀሰው። ደንበኞች እጅግ ፈጣን የሆነ የብሮድባንድ ኢንተርኔት አገልግሎትን በተንቀሳቃሽ ስልክ፣ በታብሌት፣ በኮምፒውተር ወይም በተለያዩ የፎርጂ አገልግሎት መስጫ መሳሪያዎች እንዲጠቀሙ ያስችላል ነው ያለው። ቴክኖሎጂው በአፍሪካም አዲስ የሚባል እንደሆነ የገለጹት የኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ኢትዮጵያ በዚህ ረገድ ሀያኛዋ ሀገር መሆኗን አብራርተዋል። ይሄ ሀገራችን ላይ ተግባራዊ ሲሆን ከአፍሪካ ባለፉት ሶስት ወራት አስራ ሁለት ሀገሮች ብቻ ነበሩ፣ አሁን ግን አስራ ዘጠኝ ደርሰዋል። እኛ ይህንን ተግባራዊ ስናደርግ አስራ ሁለት ሀገሮች ብቻ ነበሩ። እኛ ወደ ሙከራ ወደ ፓይለት ስቴጅ ስንገባ ብዙዎቹ ላውንች አድርገዋል እና አሁን አስራ ዘጠኝ ሀገሮች ይህንን ቴክኖሎጂ ላውንች አድርገዋል። ኢትዮጵያ ሀያኛ ሆናለች። በዛሬ ማለት ነው። በጃንዋሪ 2015 የጂኤስኤ ሪፖርት መሰረት ማለት ነው። በደረጃ ራንኪንግ ስንመለከት ፎርጂን ትተን ማለት ነው ከአንድ እስከ ስድስት ያሉት ውስጥ ሆነው፣ ነገር ግን ፎርጂ ተግባራዊ ያላደረጉ ሀገሮች አሉ በአፍሪካ ራንኪንግ ብንወስድ አንደኛ ናይጄሪያ ነው፣ ሁለተኛ ኢጂፕት ነው፣ ሶስተኛ ሳውዝ አፍሪካ ነው፣ አራተኛ ሞሮኮ ነው፣ አምስተኛ አልጄሪያ ነው፣ ስድስተኛ ኢትዮጵያ ናት። አሁን ከነዚህ ራንኪንግ ውስጥ ወደ ፎርጂ ያልገቡ ኢጂፕት እና ሞሮኮ ከዚህ ውስጥ የሉ ፎርጂ ውስጥ አልገቡም ማለት ነው። እና ከአፍሪካ ኢትዮጵያ ሀያኛው ሀገር ሆናለች ስንል ባለፉት አራት ወራት ብቻ ስምንትና ዘጠኝ ሀገሮች በላይ ኬንያን ጨምሮ ይህን ተግባራዊ አድርገዋል ማለት ነው። ይህ የፎርጂ አገልግሎት የኢትዮጵያ መንግስት ከተለያዩ ኩባንያዎች ጋር የተፈራረመውና 1.6 ቢሊዮን ዶላር ውጪ የተደረገበት የቴሌኮም ማስፋፊያ ፕሮጀክት አካል መሆኑን አቶ አብዱራሂም አስረድተዋል። እርሳቸው እንዳሉት የማስፋፊያ ፕሮጀክቱ እየተካሄደ ያለው በሁዋዌ ዜድቲ፣ እና ኤሪክሰን ኩባንያዎች ሲሆን አሁን ይፋ የተደረገው በሁዋዌ ሲሰራ የቆየው ነው። የአራተኛው ትውልድ ወይም ፎርጂ ቴክኖሎጂ ለጊዜው አገልግሎት የሚሰጠው በአዲስ አበባ ብቻ መሆኑንና አራት መቶ ሺህ የሚደርሱ ደንበኞችን ተጠቃሚ እንደሚያደርግም ገልጸዋል። በሌሎች የሀገሪቱ አካባቢዎች ካሉ የሶስተኛው ትውልድ ማለትም ስሪጂና ሌሎች ኔትወርኮች ጋር አብሮ የሚሄድ መሆኑን ግን ጠቁመዋል። ለምሳሌ አሁን ፎርጂ የሚጠቀም ደንበኛ ፎርጂ አገልግሎት የሌለበት ቦታ ቢሄድ ራሱም ሳያውቀው ራሱ አውቶማቲካሊ ፎልባክ ያደርጋል ወደ ስሪጂ። ራሱ ኔትወርኩን ሰርች አድርጎ ወደ ስሪጂ ይሄዳል። ስሪጂ የሌለበት አካባቢ ቢሄድ ቱጂ አገልግሎት ከሆነ ራሱ ወደ ይሄዳል ማለት ነው። እና ደንበኞች በሚዘዋወሩበት ጊዜ ፎርጂ አገልግሎት ይዘው ሌሎቹንም አገልግሎቶች ፎርጂ በሌለበት አካባቢ ሊያገኙ ይችላሉ። ኢትዮ ቴሌኮም የአራተኛውን ትውልድ ወይም ፎርጂ ቴክኖሎጂ ይፋ ያደረገው ቀደም ሲል አገልግሎት ላይ በዋለው የሶስተኛው ትውልድ ወይም ስሪጂ ቴክኖሎጂ ዋጋ ላይ ቅሬታዎች እየቀረቡ ባሉበት ወቅት ነው። በተለይም አገልግሎቱን በተንቀሳቃሽ ስልካቸው የሚያገኙ ደንበኞች የሚጠየቁት ሂሳብ ከፍተኛ መሆኑን ይገልጻሉ። ቅሬታዎቹ መኖራቸውን ያመኑት አቶ አብዱራሂም በሂደት ማስተካከያ ሊደረግ እንደሚችል ጠቅሰዋል። ይህም ሆኖ ግን በኢትዮጵያ የሚጠየቀው ክፍያ ከሌሎች የአፍሪካ ሀገራት ያነሰ መሆኑን ነው የተናገሩት። ለምሳሌ ሞባይል አገልግሎት በአፍሪካ ያለው ታሪፍ ብንወስድ ትልቁ ታሪፍ 0 ነጥብ 17 ዩኤስ ሰንት ነው በአፍሪካ ያለው። ትልቁ በማዕከለኛ ደረጃ የሚወሰድ 0.07 ነው። ከትልቆቹ ሳውዝ አፍሪካን መውሰድ እንችላለን። ከማዕከለኞቹ እንደ ሞዛምቢክ የመሳሰሉትን ኬንያን መውሰድ እንችላለን። ዝቅተኛው 0.03 ያላቸው ናቸው። ይሄ ኢትዮጵያንም ይጨምራል። የሞባይል አገልግሎት በደቂቃ ያለው ታሪፍ ማለት ነው። እና እንደ ተቋም ስናይ ይሄ የቢዝነስ ኦብጀክቲቭ ብቻ ያለው አይደለም። ሁለቱም የቢዝነስና የዴቨሎፕመንት ኦብጀክቲቭ ያለው ነው። እና በዚህም ሊታይ የሚችል ነው ወደፊትም። አሁን ግን ውድ ነው የሚል የለኝም። በተለያዩ ኩባንያዎች እየተካሄደ የሚገኘው የቴሌኮም ማስፋፊያ ፕሮጀክት በዚህ ዓመት መጨረሻ እንደሚጠናቀቅ ተመልክቷል። ይህ ሲሆን ደግሞ በሥነ ሥርዓቱ ላይ እንደተጠቀሰው የሀገሪቱ የቴሌኮም ኔትወርክ አጠቃላይ ሽፋን 85 በመቶ ይደርሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከደቡብ ሱዳን ታጣቂ ቡድኖች አንዱ የሆነው የኮብራ አንጃ በትናንትናው ዕለት ተዋጊዎቹ አድርጓቸ chill a uh, ግቷቸው የነበሩ 250 ህጻናት ወታደሮችን በነፃ መልቀቁን የተባበሩት መንግስታት የህጻናት መርጃ ድርጅት አስታወቀ። ታጣቂው ቡድን ከከተማ አካባቢዎች ርቃ በምትገኘው የጆንግሌ ግዛቷ የሊኳን ጎሌ መንደር ከለቀቃቸው ከነዚህ ህጻናት ውስጥ አራት ሴቶች ልጆች እንዳሉበት ታውቋል። ከመካከላቸው አንዷ የዘጠኝ ዓመት ታዳጊ ናት ተብሏል። ሊሳሽ ላይን ከጄኔቫ ያደረሰችንን ዘገባ አሉላ ከበደ ያቀርባል። ቡድኑ በትላንት እርምጃው ከዚህ ቀደም ተዋጊዎቹ አድርጓቸው ከነበሩ ህጻናት ውስጥ ሁለት መቶ ሀምሳ ያህሉን የልጅ ወታደሮች ሲለቅ የአሁኑ ሶስተኛው ነው። እርምጃው ኮብራ በመባል በሚታወቀው በዚህ አንጃ ስር የሚገኙ ከሶስት ሺህ በላይ ህጻናት ወታደሮችን ለማስለቀቅ የተያዘ መጠነ ሰፊ እንቅስቃሴ አካል ነው። በጥር ወር መገባደጃና በየካቲት ወር መጀመሪያ ቡድኑ በተመሳሳይ በተዋጊነት አሰማርቷቸው ከነበሩ የልጅ ወታደሮች ቁጥራቸው ስድስት መቶ ስልሳ የሚሆኑትን በጆንግሌ ግዛት በሚ ገኙት የቢፖርና የጉምሮክ መንደሮች መልቀቁም ይታወሳል። የተባበሩት መንግስታት የህጻናት መርጃ ድርጅት ይፋ ባደረገው ዘገባ ተጨማሪ አራት መቶ ህጻናት በመጪዎቹ ለቀናት ይለቀቃሉ። የድርጅቱ ዘገባ አክሎ እንዳመለከተውም ህጻናቱ ላለፉት እስከ አራት የሚደርሱ አመታት በውጊያ ተሰማርተው የቆዩ ሲሆን፣ የትምህርት እድል አግኝተውም አያውቁም። በደቡብ ሱዳን የዩኒሴፍ ተጠሪ ጆናታን ቪች ሲናገሩ ልጆቹ ምንም እንኳን ለመቆየት የተገደዱበት ሁኔታ እጅግ አደገኛ ቢሆንም የሞራል ይዞታቸው ግን የከፋ አይደለም ብለዋል። ድርጅታቸው ለሕፃናቱ የምግብ፣ የአልባሳትና የመጠለያ እንዲሁም የሕክምና አቅርቦቶችን ማሟላቱንም ቬቴክ አስረድተዋል። ዩኒሴፍ ስታንድ ረዲ ቱ ፕሮቫይድ ዘ ነሰሰሪ ስፖርት ፎ ቺልድረን ቱ ቢ ሪኢንትግሬትድ ወን ይ አር ሪሊስድ መልሶ በማቋቋሙ ሂደት በአስፈላጊው ሁሉ ለመርዳት ዝግጁ ነን። ህጻናቱ መልሰው ከማህበረሰቡ በሚቀላቀሉበት መንገድ ለመርዳት ወላጆቻቸውን አፈላልጎ ለማግኘት ጥረት በማድረግ ላይ ነን። አብዛኞቹም ያደጉበትን ማኅበረሰብ መልሰው የመቀላቀል ዕድል ያገኛሉ ብለን እናምናለን። በዚህ ሂደት ቁልፉ ስራ ገና የሚጀመር ነው። ትምህርትና የሙያ ሥልጠና ፕሮግራሞች ሕፃናቱ ማህበረሰቦቻቸውን ሲቀላቀሉ የሚካሄድ የረጅም ጊዜ እቅድ ነው። ቢተካክለውም፣ ካሁን ቀደም ቡድኑ ከለቀቃቸው ሁለት መቶ ህጻናት አብዛኞቹ ከቤተሰቦቻቸው ጋር መቀላቀላቸውና የቀሩትም በመቀላቀል ላይ መሆናቸውን ተናግረዋል። ታግተው ከተወሰዱ በኋላ ለውጊያ የተማገዱትን ጨቅላ ህጻናትና ታዳጊዎች የመልቀቁ ሂደት እውን የሆነው በአማጺው የኮብራ አንጃና የደቡብ ሱዳን መንግስት መካከል የተደረሰውን ሰላም ስምምነት ተከትሎ መሆኑ ይታወቃል። በህጻናቱ ነጻ መውጣት የተደሰቱ መሆናቸውን ያስታወቁት የዓለሙ የህጻናት ምርጃ ድርጅት የደቡብ ሱዳን ተጠሪ በላይ ኛውን አይልና በዩኒቲ ግዛቶች የሚታየው የህጻናት መታገት ሂደት ግን ክፉኛ የረብሻቸው መሆኑን አመልክተዋል። እድሜያቸው ለአቅመ አዳም ያልደረሰ ታዳጊ ወንዶች ልጆች በሁለቱም ወገኖች በአማጽያኑና በመንግስቱ ኃይሎች ከተጠለፉ በኋላ አብዛኞቹም ወደ ጦር ግንባር ሳይወሰዱ እንዳልቀሩ ስጋት እንዳደረባቸው ነው ቪቴክ የተናገሩት። ባለፈው ዓመት ብቻ በሁሉም ተዋጊ አንጃዎች ቁጥራቸው 120 የሚደርሱ ልጆች አብዛኞቹም ታዳጊ ወንዶች ልጆች ያሉባቸው ተገደው በተዋጊነት ተሰማርተዋል። አድማጮች የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት ናይል ሳት ላይ ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማ። ሄሎ፣ ለድምፅ አሜሪካ እንደምዋላችሁ። በቅድሚያ ሰላምታይ ልደርሳችሁ ይፈልጋለሁ። ከዚህ በመቀጠል ባለፈው ሳምንት አንድ ሰውዬ ከአሜሪካ ህጅ ኢትዮጵያ ኤርፖርት ያሉ ሠራተኛዎች እስከ አንድ ሞተ ብር ነው የሚጠይቁ ሞተ ብር ዶላር ሲሉ ነው የሰማሁን። በጣም ነው የገረመኝ። እኔ ራሴ በየ አመት ይመላለሳለሁ እንዲያው ሶስት ሻንጣ ሁለት ሻንጣ ህጅ እሄዳለሁ ግን በፍፁም የሆንም ያህል ነገር ጠይቆይም አያውቁም በፍላጎት ራስህ ካልፈለግክ ብትሰጣቸው በምንም መታመር በረላሩም አይጠይቁም። ይሄን መያህል አይደለም። አንድ አንድ ሰዎች ግን በሀገሪቱ ልብስ እንደሌለሽ ጫማ እንደሌለ አምስት ስድስት ሺህ አምጣ ይዞ ይሄዳሉ። በዛ መሀል ላይ ሰላሳ ብር ወይ ሀያ ብር ሲባሉ ገብጋብነት አለመክፈል ይሆናሉ የተናገሩት እንጂ ምንም መታመር ይሄን ያህል ነገር መጋነን የለውም ለማለት ፈልጌ ነው። እዚህ ረስጠልኝ የወትርት አድማጫችን ነኝ ሙሩፀ ብርሃ ከሳውዝ ዳኮታ ቪኦኤች እንደምን ከረማችሁ? አበበ ጋሻ በኋላለውኝ ከለንደን፣ መጋቢት አራት ባስተላለፋችሁት እሰጣ ገባ ፕሮግራም ላይ አቶ ሰጋይ የተባሉ ግለሰብ ኢትዮጵያ ዲሞክራሲ አዳብራና መካከለኛው ገቢ ካላቸው ሀገራት ተርታ ስትሰለፍ ሙስናና ብልሹ አስተዳደር ይጠፋል ብለውናል። ሙስና ዲሞክራሲ ያኮላሻል እንጂ እንደ ማዳበር ጠፍቷቸው እንዳልሆነ ይገባኛል። አለማቸው ሌላ ስለሆነ ነው የሚልም እምነት አለኝ። ይህን ጉዳይ ዲሞክራሲ በሰፈነበት አገር ከሚኖር ምሁር ነኝ ባይ ስሰማ ጆሮዬን ማመን ነው ያቃተው። ሙስናና ብልሹ አስተዳደር የአገር እድገትና የዲሞክራሲ ጸር ለመሆኑ ከአፍሪካዊቷ አገር ከናይጄሪያ መረዳት የሚቻል ይመስለኛል። ናይጄሪያ ከሀያ አምስትና ሰላሳ አመታት በፊት ባላት ግዙፍ የነዳጅ ሀብት መላ የአፍሪካን ህዝብ ታበለጽጋለች የተባለች አገር ዛሬ ትልቋ ከተማዋ ሌጎስ በመብራት እጥረት ትሰቃያለች። ሙሰኞች ጄኔሬተር ይጠቀማሉ፣ የሌላቸው የላቸውም። ሌሎችንም አገራት መጥቀስ ይቻላል። አመሰግናለሁ። ለአስተያየቶቻችሁ ሁላችሁንም እናመሰግናለን አድማጮቻችን። ሌሎቻችሁም አስተያየት ካላችሁ በተዘዋሪው የስልክ መስመራችን በመደወል መልእክታችሁን እንድታኖሩ እንጋብዛለን። ሁልጊዜም አስተያየቶቻችሁን እንቀበላለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምጽ ራዲዮ ጣቢያ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ ና በትዊተር ደግሞ ቪኦኤ አማሐሪክ ብላችሁ ተከተሉን። አድማጮች አሁን ሙዚቃን ጋብዛችሁ

የወሎ ልጅ ጌታሁን አያሌው እንዳ ዜማ ግሩም ዜማ ነው። የወሎ ልጅ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የምሽቱ አስተናጋጆቻችሁ ሄኖክ ሰማግዜርና ቆንጂት ታየነን። አሁን የሰዓቱን ዋና ዋና ዜናዎች እናሰማችኋለን። የፊታችን ቅዳሜ ናይጄሪያ ላይ የሚካሄደው ምርጫ ነጻና ፍትሐዊ እንዲሆን የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጥሪ አቅርበዋል። ዓለም አቀፍ እውቅና ካለው የሊቢያ መንግስት ወገን የሆኑ የሀገሪቱ የጦር ኃይሎች ከጽንፈኛ እስላማዊ ሚሊሻዎች ወገን የሆነው የትሪፖሊው ተቀናቃኝ መንግሥት አየር ኃይል አባላት ያበሩ የነበረው አውሮፕላንን መተው መጣላቸው ተገለጠ። የሴራሊዮን ፕሬዚደንት ኤርነስት ባይኮሮማ ምክትል ፕሬዚደንቱን ከስልጣን ለማስወገድ የወሰዱት እርምጃ ህገ መንግስቱን የጣሰ ተግባር ነው በማለት ተቃዋሚ የምክር ቤት አባላት ሙግት ይዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ አዲስ በተመረጠው ምክር ቤት ቀጣዩን የጥምር መንግስት ለመመስረት የሚያስችላቸው በቂ የፓርቲያቸውን ድጋፍ አግኝተዋል። የጥምረቱ መንግስት ይዘት በመጪው ረቡዕ ይፋ ይደረጋል። የመን ውስጥ የፕሬዝደንቱ አብድራቡ ማንሱር ሃዲ ታማኝ ወታደሮች ወደ ደቡቧ ኤደን ከተማ የዘመቱባቸውን በርካታ የሺያ ሁቲ አማጽያን መክተው መመለሳቸውን የሚሊሺያና የጸጥታ ምንጮች በዛሬው ዕለት ተናግረዋል። የኢራቅ ጠቅላይ ሚኒስትር ሃይደር አልአብዲ እስላማዊ መንግስት ብሎ ራሱን በሚጠራው ቡድን አይሰስ ላይ ስለተያዘው ውጊያ ለመወያየት በሚቀጥለው ወር ዋሽንግተን ዲሲ እንደሚመጡ የዋይት ሀውስ ቤተ መንግስት አስታወቀ። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፈውን የሰኞው ምሽት ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ተሸጋግረናል። የስፖርት ቅንብር ይቀጥላል። አዘጋጅና አቅራቢው ሰለሞን ክፍሌ ነው። በትላንቱ ከአሲያ እስከ ሮም ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በሊዝበን ግማሽ ማራቶን ደግሞ እንግሊዛዊው ሞፋራ አሸንፏል። እንደ ምናምሽታችሁ ልኛል። የተከበራችሁ አድማጮች የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። በሮሙ ማራቶን ያሸነፉት የኢትዮጵያ አትሌቶች የወንዶቹን አበበ ነገዎ ደገፋ፣ የሴቶቹን መሠረት ኪታታ ቶልዋክ ናቸው። በዚህ 42 ኪሎ ሜትር የጎዳና ሩጫ መሠረት በ2325 ስትገባ አበበ 21223 አስመዝግቧል። በወንዶቹ በሰባት ሴኮንዶች ተቀድሞ በሁለተኝነት የጨረሰውም ኢትዮጵያዊ ነው። ብርሃኑ አቻሜ ይባላል። ጃሜል ቻትቢ ከኢጣሊያ ሦስተኛ። ከ35ኛው ኪሎ ሜትር በኋላ የቀዳሚዎቹ 10 ከዚያም አምስት እያለ የቀጠለው ከባድ ፉክክር ፍጥነቱ በጣም ቀንሶ መታየቱ ተዘግቧል። አንድ ኪሎ ሜትር ሲቀራቸው ነበር አበበ ነገ ወደ ገፋ ብርሃኑን ጥሎ ያለፈው በ2013 በ3000 መሰናክል የኢጣሊያው ሻምፒዮን፣ እንዲሁም ባለፈው ሳምንት እዛው ኢጣሊያ በተካሄደው አገር አቋራጭ በሁለተኝነት የጨረሰው ቻትቢ ተሟሙቶ ባይፈተለክ ኖሮ ከአንድ እስከ ሦስት ያለውን ሦስቱንም ቀዳሚ ስፍራ የኢትዮጵያ አትሌቶች ጠራርገው ወሰዱ ነበር። አበበ ከዚህ ቀደም በ2 ሰዓት 4 ደቂቃ ከ32 ሴኮንድ ከገባው ከጸጋይ መኮንንና ሌላው የማራቶን ፈጣን ሯጭ ዲኖ ሰፊር ጋር ስለሆነ የሚለማመደው ወደፊት ፍጥነቱ ይሻሻላል ተብሎ ይታመናል። በ2013 የቤጂንግ ማራቶን ለምሳሌ 20846 መግባቱ አይዘነጋም። በነገራችን ላይ የሴቶቹን ከአንደኛ እስከ ሦስተኛ ተከታትለው የገቡት የኢትዮጵያ አትሌቶች ናቸው። እነሱም ኪታታ ቶልዋክ አንደኛ፣ ዓለሙ ኡርጌ መኮንን ሁለተኛ፣ ዓለም ፍቅሬ ክፍሌ ሦስተኛ። የሴቶቹ እንደ ወንዶቹ ከግማሽ ርቀት በኋላ ፍጥነቱ ቀንሶ አልታየም። በሰላሳኛው ኪሎ ሜትር ላይ እንዲያውም ኪታታና ኡርጌ ተፈትልከዋል። በሰላሳ ሰባተኛው ኪሎ ሜትር ላይ ደግሞ ኪታታ ይባስ ብላ ፍጥነቷን በመጨመር ሁሉንም አምልጣ ሄደች። ስለማመድ የቆየሁት የተሻለ ፈጣን ጊዜ ለማስመዝገብ ነበር። ዛሬ ግን አልተሳካልኝም። የአየሩ ሁኔታ ለሩጫ ተስማሚ አልነበረም ስትል ኪታታ ተናግራለች። ወደ ሊዝበኑ ግማሽ ማራቶን ስንሸጋገር እንግሊዛዊው ሞፋራ እንደ ተጠበቀው አሸንፏል። እንዲያውም የስፓኙ ፋቢያን ሮንሴሮ በ2001 ካስመዘገበው ፈጣን ጊዜ ላይ 20ውን ሴኮንድ ላጭቶለታል። በ59 ደቂቃ ከ32 ሴኮንድ ነው ያጠናቀቀው። በልደት በዓሉ ዋዜማ የእንግሊዝንና የአውሮፓን ክብረ ወሰን በመስበር ድል መቀዳጀቱ እንዳስደሰተውና ጥሩ ስጦታ እንደሆነለት ፋራ ከውድድሩ በኋላ ተናግሯል። ዛሬ ልክ ሰላሳ ሁለት ዓመት ሞላው። መልካም ልደት ፋራ። ሚካኮጎና ስቴፈን ኪቤት ከኬንያ ሁለተኛ እና ሦስተኛ ሲሆኑ ጉዬ አዶላ ከኢትዮጵያ አራተኛ ሆኗል። አትሌቲክሱ ይኸው ነው። ለእግር ኳስ ስፖርት ዜና በቅድሚያ ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰሎሞን። በተለያዩ የአፍሪካ ከተሞች አስራ አንደኛው መላው የአፍሪካ ጨዋታ መጀመሪያ ማጣሪያ ተካሂደዋል። የኢትዮጵያ ሴቶች ብሔራዊ እግር ኳስ ቡድን ሉሲ የመጀመሪያ ማጣሪያውን ከካሜሩን አቻው ጋር በአዲስ አበባ ስታዲየም ከትናንት በስቲያ አካሂዶ በእንግዳው ቡድን ሁለት ለአንድ ተሸንፏል። ጨዋታው በተጀመረ አስራ አምስተኛው ደቂቃ ሎዛ አበራ ለሉሲዎቹ በግሩም ድንቅ አግብታ ጨፍራ ብታስጨፍረንም እስከ ሰማኒያ ሁለተኛው ደቂቃ ተጨማሪ ጎል ባለመገኘቱ ነጥብ ይዞ ለመውጣት አልተቻለም። በሁለተኛው የጨዋታ ጊዜ የካሜሮን አናብስቶች አጥቅተው ሉሲዎቹን በማዳከም በሰማኒያ ሶስተኛው እና ሰማኒያ ስምንተኛው ደቂቃ አከታትለው ሁለት የግንባር ኳስ አስቆጥረዋል። ሙሉ ሶስት ነጥብም ይዘው ወጥተዋል። ዋና አሰልጣኝ በሀይሏ ዘለቀ ከጨዋታው በኋላ በሰጠችው አስተያየት በልጆቼ ኮርቻ አለሁ። ሆኖም ግን ባላቸው የልምድ ማነስ ተሸንፈው ለመውጣት ተገድደዋል ብላለች። ዓይን አይቶ ልብ ይፈርዳል ነውና የካሜሮን ቡድን በፍጥነትና በአካል ጥንካሬ ከሉሲዎቹ የተሻሉ መሆኑን በአዲስ አበባ ስታዲየም አሳይተውናል። በመልሱ ጨዋታ ከሁለት ቡድኖች የበለጠ ነጥብ የሚኖረው የፊታችን መስከረም ወር በኮንጎ ብራዛቪል በሚደረገው አስራ አንደኛው የመላው አፍሪካ ጨዋታዎች ላይ ከሚሳተፉት ስምንት የሴቶች ብሔራዊ ቡድን አንዱ ይሆናል። በሌላ የእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ አስራ አራተኛ ሳምንት ባሳለፍነው ሳምንት መጨረሻ ላይ ተካሂዷል። ቅዱስ ጊዮርጊስ ወደ ሀዋሳ ተጉሶ በባለሜዳው በሀዋሳ ከነማ ሁለት ለባዶ ተሸንፏል። ጊዮርጊሶች ነጥብ መጣላቸው ለሳምንት ይዘውት የነበረውንም መሪነት ማስቀጠል አልቻሉም። ሲዳማ ቡና ኤሌክትሪክን ሁለት ለአንድ ሲረታ መከላከያ ዳሸን ቢራን፣ ኢትዮጵያ ቡና ሙገር ሲሚንቶን በተመሳሳይ ሶስት ለአንድ አሸንፈዋል። ሌሎች ተስተካካይ ጨዋታዎች ነገና ተነገ ወዲያ ይካሄዳሉ። ሲዳማ ቡና በሰላሳ አንድ ነጥብ፣ ቅዱስ ጊዮርጊስ በሀያ ስምንት ነጥብ አንደኛ እና ሁለተኛ ናቸው። በዚሁ ወደ አውሮፓ የውስጥ ሊጎች ውድድር ይሸጋገራሉ። መላው የዓለም እግር ኳስ አፍቃሪ በታላቅ ጉጉት ጠብቆት የነበረው የስፔን ኤል ክላሲኮ ማለት የባርሴሎናና የሪያል ማድሪድ ጨዋታ ትናንት በባርሴሎና ሁለት ለአንድ አሸናፊነት ተቋጭቷል። ለባርሴሎና ጀርሚ ማቴዎ እና ሉዊስ ሶዋሬዝ ጎሎቹን ሲያስቆጥሩ የሪያል ማድሪድን ብቸኛ ጎል ክሪስቲያኖ ሮናልዶ ነው ያስቆጠረው። የተጠበቀውን ያህል ሆኖ ያልተገኘው የሁለቱ ፍልሚያ አስራ አንድ ቢጫ ካርድ መታየቱ ግጭት የበዛበት አድርጎታል። የባርሴሎና አሰልጣኝ ሉዊስ ሄንሪኬ ቡድናቸውን በተለይም ሉዊስ ሶዋሬዝን አሞግሶታል ሰማንያ ሚሊዮን ዶላር የወጣበትም ለዚህ ነው ብለዋል። አትሌቲኮ ማድሪድ ሄታፌን ሁለት ለባዶ፣ ራዮ ቫልካኖ ግራናዳን ሁለት ለአንድ ረትተዋል። ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በስልሳ ስምንት ሪያል ማድሪድ በስልሳ አራት ሊጋውን አንደኛ እና ሁለተኛ ሆነው ሲቀጥሉ ቫሌንሲያ እና አትሌቲኮ ማድሪድ በስልሳ እና ሀምሳ ዘጠኝ ነጥብ ሶስተኛ እና አራተኛ ሆነው ይከተላሉ። ኮከብ ጎል አግቢነቱን ሜሲ በሰላሳ ሁለት ሮናልዶ በሰላሳ አንድ ተከታትለዋል። ወደ እንግሊዝ ፕሪምየር ሊግ ስናመራ ትናንት በሊቨርፑል ሜዳ አንፊልድ ላይ በሊቨርፑልና ማንቸስተር ዩናይትድ መካከል የተደረገውን ፍልሚያ ማንቸስተር ዩናይትድ በድል ቋጭቶታል። የጨዋታው ብልጫም ነበረው። ለማንቸስተር ሁለቱንም ጎል ያስቆጠረው ሁዋን ማታ ሲሆን በተለይ ሁለተኛዋ ግብ በአየር ላይ ተንሳፎ በግራ እግሩ መቀስ ምት መሆኑ ተደናቂ አድርጎታል። ለሊቨርፑል በባዶ ከመሸነፍ የዳነባትን በስልሳ ዘጠነኛው ደቂቃ ያገባው ዳንኤል ስትሪጅ ነው። በዘጠናኛው ደቂቃ ሩኒ ፍጹም ቅጣት አግኝቶ ነበር፣ አልተጠቀመበትም። መሪው ቸልሲ በጣም ተቸግሮ ነው ሀል ሲቲን ሶስት ለሁለት ሲረታ፣ አርሴናል ከኒውካስል ዩናይትድ ሁለት ለአንድ አሸንፏል። ሁለቱንም ጎሎች ለአርሴናል ያስመዘግበው ኦሊቪዬ ዢሩ ነው። ሌሎች ጨዋታዎችም ተካሂደዋል የደረጃ ሰንጠረዡን ቸልሲ በስልሳ ሰባት ማንቸስተር ሲቲ በስልሳ አንድ አልሴናል በስልሳ ከአንደኛ እስከ ሶስተኛ ያለውን ሲይዙ ማንቸስተር ዩናይትድ በአምሳ ዘጠኝ አራተኛ ነው በጣሊያን ሴሪያውም ጁቬንቱስ እና ሮማ ተጋጣሚዎቻቸውን አንድ ለዜሮ በተመሳሳይ በማሸነፍ መሪነታቸውን በስልሳ ሰባት ና አምሳ ሶስት ነጥብ አንደኛ ና ሁለተኛ ላዚዮ በአምሳ ሁለት ነጥብ ሶስተኛ ነው በጀርመን ቡንደስሊጋውም መሪው ባየር ሙኒክ በዚህ ዓመት ለሁለተኛ ጊዜ ተሸንፏል። በስልሳ አራት ባየር ሙኒክ ይመራል። ወልፍስበርግ በአምሳ አራት ተከትሏል። ቦርሲያ ሞንቼ ግለድ ባህም በአርባ ሰባት ሶስተኛ ሦስተኛ ሆኖ ይከተላቸዋል። ይኸው ነው በእኔ በኩል ያለው ሰለሞን ገዛይን ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። በዚሁ ላብቅ። አድማጮች፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ከምሽቱ ሶስት ሰዓት ከአርባ አምስት ደቂቃ ሆኗል። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አድማጮቻችን፣ ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው። የደቡብ አፍሪቃ የኒውክሌየር መርሃ ግብር ከተመሰረተ ሃምሳ ዓመት ሞላው። ደቡብ አፍሪቃ ኒውክሌየር መሳሪያ ለመስራት የሚያስችል ዩሬኒየም ካመረተች በኋላ በፈቃደኝነት መሳሪያ ሊሰራ የሚችለውን ንጥረ ነገር አፍርሳው ለመድኃኒት ምርምር እንዲያገለግል ለማድረግ የመጀመሪያዋ ሀገር እንደሆነች ታውቋል። የአሜሪካ ድምፅ ሬዲዮ ዘጋቢ ጊሊያን ፓርከር ፓሊንዳባ ከሚገኘው የደቡብ አፍሪቃ የኒክሌር ምርምር ክፍል ያሰናዳውን ዘገባ አዳነች ፍስሀዬ ታቀርበዋለች ደቡብ አፍሪቃ አተምስ ለሰላም በሚል ፕሮግራም ስር የመጀመሪያው የኒክሌር ማመንጫ አምሳኛ ዓመት አክብራለች። ሳፋሪ የተባለው የኒክሌር ፕሮግራም ካንሰርንና የልብ በሽታን የመሳሰሉትን ለመመርመር የሚያገለግሉ የሕክምና ንጥረ ነገሮች አይነቶችን ያመርታል። በፔሊንዳባ ምርመራ ማዕከል የሚመረተው የኒክሌር ሕክምና በየዓመቱ ከ60 በላይ በሆኑ ሀገሮች አገልግሎት ላይ የሚውሉ አስር ሚሊዮን የሚሆኑ የሕክምና ሥርዓት አገልግሎቶች ላይ ይውላል። የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ የሳፋሪ ውጥንን አምሳኛ ዓመት ለማክበር ለተሰበሰቡ እንግዶች ንግግር አድርገዋል። ይህ ልጅ የተወለደው ሰላም ባልነበረበት ወቅት ነው። ስለሆነም አሁን የልደት በዓሉን የምናከብርለት ሕፃን የተወለደው ይህች አገር በከባድ ችግር ላይ በነበረችበት ወቅት ነው። አሁን አምሳኛ ዓመቱን የምናከብረው በሀገሪቱ ሰላም በወረደበት ሁኔታ ነው። የደቡብ አፍሪካው ዘረኛ መንግሥት እንደ አውሮፓ አቆጣጠር ከ1974 እስከ 1990 ዓ ም በነበረው ጊዜ በድብቅ የኒክሌር መሣሪያ ግንባታ ፕሮግራም ሲያካሄድ ነበር። በዛን ጊዜ በሀገሪቱ ግጭት ሲካሄድ ነበር። በድንበሮቿም ጦርነቶች ነበሩ። በዓለም ማኅበረሰብም የተገለለች ሀገር ነበረች። 1993 ዓ ም ግን ሀገሪቱ ሕዝብን በጅምላ የሚፈጀውን የኒክሌር መሳሪያ መገንባቱን አቁማ ደቡብ አፍሪቃ የኒክሌር ሳይንስን ለሰላማዊ ዓላማ የማዋል ሻምፒዮን ሆነች። የሕዝቡን የኤሌክትሪክ መብራት ፍላጎትን ለማሟላት መንግስት ብዙ የኒክሌር መብራት ኃይል የሚያመነጩ የኒክሌር ተቋማትን ለመገንባት ቃል ገብቷል። ደቡብ አፍሪቃ ከከሰል ድንጋይ በሚመነጭ የኤሌክትሪክ መብራት ኃይል ላይ የምተማመን ሀገር ናት። የመንግስት ይዞታ የሆነው ኤስኮም የተባለው ማመንጫ ኃይልም በአስፈላጊ እቅድና በጥገና ጉድለት ምክንያት ችግር ላይ ወድቋል። በመብራት ማመንጫው ኃይል የሚደርሰውን ጫና ለመቀነስ ሲባል በአንዳንድ አካባቢዎች መብራት በፈረቃ እንዲጠፋ የማድረጉ ጉዳይ ይቀጥላል። ይህም የማዕድናት የማምረት ስራን ያዳክማል። የንግድ መደብሮችም ብዙ ደንበኞች ሊያገኙ በሚችሉበት ሰዓታት ሱቆቻቸውን ለመዝጋት ይገደዳሉ። ይህ ሁኔታም በኢኮኖሚ ረገድ ከአህጉሪቱ የላቀ ቦታ የያዘችውን ሀገር የኢኮኖሚ እድገት አንቆ ይይዛል። የኑክሌር አፍሪቃ ዋና ጉዳይ አስፈጻሚ ኬልቪን ኬም መንግሥት የኑክሌር መብራት ማመንጫን በብዛት መስራት እንዳለበት ይመክራሉ። አሁን ካለን በጣም አነስተኛ የሆነ የአጭር ጊዜ የብቃት ችግር ለወደፊቱ ከሚደረገው ከእድገት ጋር የሚያያዝ የረጅም ጊዜ እቅድ ጋር ለይቶ ማየት ያስፈልጋል። በመጮቹ ጥቂት ወራት ውስጥ ጥሩ ውሳኔዎች ይደረጋሉ የሚል እምነት አለኝ። ለደቡብ አፍሪካ ከኑክሌር ተቋም የሚመነጭ የኤሌክትሪክ ኃይል መኖሩ አይቀሬና ወሳኝ ነው። የቻይናው ጓንግዶንግ የኒክሌር ኃይል ኮርፖሬሽን የሩሲያው ሮስቶምና የፈረንሳይ አሬቫ ኩባንያዎች ደቡብ አፍሪካ ውስጥ አዲስ የአቶሚክ የመብራት ማመንጫ ኃይል ተቋማት ለመገንባት በሚደረገው ጥረት ኩንትራት ለማግኘት ካሰፈሰፉት ኩባንያዎች መካከል እንደሆኑ ታውቋል። ደቡብ አፍሪካ በአሁኑ ወቅት 85 ቢሊዮን ዶላር የሚያወጣ የኒክሌር ኤነርጂ ፕሮግራም ቀይሳለች። በ15 ዓመታት ውስጥ 9600 ሜጋዋት የሚሆን የኤነርጂ ኃይል እንዲኖር ነው የእቅዶ ዓላማ። ለአካባቢ ጥራት የሚቆረቆሩ ሰዎች ደቡብ አፍሪቃ የኒውክሌር ኤነርጂ ቀውስ ቢነሳ ለችግሩ መፍትሔ ለማግኘት በሚኖራት አቅም ላይ ስጋት እንዳላቸው በመግለጽ ከፀሐይና ከነፋስ ኃይል በሚገኝ ኤነርጂ ላይ ብታተኩር የተሻለ ነው የሚል ሐሳብ አቅርበዋል። የዓለም አቀፍ የኦቶሚክ ኤነርጂ ስራ አስኪያጅ ጀነራል ዩኪያ አማኖ ግን በኒክሌር ኤነርጂ ከደረሱ ቀውሶች ትምህርት ተገኝቷል ይላሉ። ለልማት የኤሌክትሪክ ኃይል ተደራሽነት ወሳኝ ነው። የኒክሌር ኃይል ፍላጎት ያላቸው አገሮች ብዛት እየጨመረ መጥቷል። በጃፓኑ ፉካሹማ የኒክሌር ኤነርጂ ማመንጫ ላይ የደረሰው አደጋ እንዳለ ሆኖ የኑክሌር ኃይል ፍላጎት ያላቸው ሀገሮች ብዛት እየጨመረ ነው። ብዙ ሀገሮች የኑክሌር ማመንጫ ፕሮግራም የአየር ንብረት ለውጥ ሊያስከትለው የሚችለውን ችግር በማለዘብ ተግባር ሊረዳ የሚችል አስተማማኝና ንጹህ የሆነ ምንጭ አድርገው ያዩታል። የደቡብ አፍሪቃ መንግሥት ያቀደውን የኒክሌር ኤነርጂ የሚነቅፉ ሰዎች አሁን ያለውን የመብራት ኃይል ችግርን አይፈታም፣ የኒክሌር ኤነርጂ ውጥኖች ለወጪ ብዛት የተጋለጡ ናቸው ይላሉ። ደቡብ አፍሪካ በአሁኑ ወቅት ከሀገሪቱ አጠቃላይ የመብራት ኃይል አቅርቦት አምስት ከመቶውን የሚያቀርቡ ሁለት የኒውክሌር ማመንጫ ጣቢያዎች አሏት። ተከታዩ ፕሮግራም ጤና ይሆናል። ለአዘጋጅና አቅራቢ ሰሎሞን አባተ። ነገ የዓለም ቲቪ ቀን ነው። ቱበርክሎስስ ወይም ቲቪ በየዓመቱ ከአንድ ነጥብ ሦስት ሚሊዮን በላይ ሰው በዓለም ዙሪያ ይገድላል። ከዚህ ተጎጂ ሰው የሚበዛው የሚገኘው ደግሞ በማደግ ላይ ያሉ በሚባሉ ደሃ ሀገሮች ውስጥ ነው። በተለይ በአሁኑ ጊዜ በዓለም ዙሪያ እየተስፋፋ የመጣው ከበርካታ መድኃኒቶች ጋር የተላመደና ለማከም አስቸጋሪ የሆነ የቲቢ አይነት ትልቁን ፈተና ደቅኗል። አዲስ አበባ የምትገኘው ዘጋቢያችን ማርታ ፋንደር ቮልፍ ሰሞኑን ከአዲስ አበባ ከተማ ወጣ ብላ ይህንን መድኃኒት ለመድ ቲቢ ለማግኘት እየተደረገ ያለውን ጥረትና ሙከራ ተመልክታለች። ቴክኖሎጂው አዲስ ዘዴ ነው። ኢትዮጵያ በአፍሪካ ውስጥ ለቲቢ እጅግ ተጋላጭ ከሚባሉት ሀገሮች በሦስተኛ ደረጃ ላይ የምትገኝ ሀገር ነች። በዓለም ውስጥ እንደዚሁ ከመሪዎቹ መሀል ያስቀምጣታል። ከመቶ ሺህ ሰው ሁለት መቶ ስድሳ የሚሆኑት የቲቢ ሕሙማን ናቸው። በኢትዮጵያ ማርታ ያየችው ውብሸት ደሴ የ28 ዓመት ወጣት ነው። በቲቢ እየተሰቃየ ለአራት ዓመታት ቆይቷል። ሐኪሞቹ ደግሞ ችግሩን ቶሎ አላገኙለትም። ለካስ ውብሸት ሲሰቃይ የኖረው በዚያው መድኃኒት ለመድ ቲቢ ነበር። ውብሸት በጣም ተጨንቆ እንደነበረ ነው የሚናገረው። መተንፈስ ሲያቅት እንዴት እንደሚያስጨንቅ ይታየሽ ነው የሚላት ማርተን። ብዙ ጊዜ እቤት ውስጥ ነበር የምቆየው፣ ብዙ ወደ ውጭ አልወጣም ነበር ይላል የዛሬ ስድስት ዓመት አካባቢ ውብሸት ቲቪ እንዳለበት ያወቀ ጊዜ ሐኪም ለመሆን ትምህርት ጀምሮ ነበር ያን ጊዜ ታዲያ የደሙ ናሙና ጂን ኤክስፐርት በሚባለው መሳሪያ አልታየም ነበረ ይህ መሳሪያ ቲቪን ለመዋጋት በሚደረገው ጥረት ውስጥ እጅግ ዘመናዊ የሆነ የቴክኖሎጂ ውጤት ነው ያንን ለብዙ መድኃኒቶች አልበገር ያለውን ቲቢ በምርመራ የማግኘቱን እድል እስከ 50 ከመቶ አሳድጎታል። ጂን ኤክስፐርት አሁን ኢትዮጵያ ውስጥ 81 ጂን ኤክስፐርት መሳሪያዎች እንዳሉ የማርቴ ዘገባ ይናገራል። እነዚህ መሳሪያዎች እያንዳንዳቸው 35,000 የአሜሪካ ዶላር በዛሬዋ ዕለት ምንዛሪ 714,280 የኢትዮጵያ ብር ነው። 57,856,680 ብር የሚያወጡ መሳሪያዎች ናቸው። በዚያ ላይ እያንዳንዱ ምርመራ ውድ እንደሆነ ነው የሚነገረው። አሁን ግን ክፍያው ከ350 ብር ወደ 180 ብር እንደወረደ ነው ዘገባው የሚጠቁመው። እንዲያም ሆኖ ግን ልብ ይበሉት ለአንድ ምርመራ ማለት ነው። የተባለው ቅነሳ የተገኘው ዩኒታድ በሚባል የጤና አገልግሎቶችን በገንዘብ በሚደጉም ተቋም ድጋፍ ነው። የዛሬው ቴክኖሎጂ ያኔ ቢኖር ኖሮ የዛሬ ሁለት ዓመት ፈጥኜ በዳንኩ ነበር ይላሉ ብሸት። ዴፍነትሊ ማይ ስፑተም ሳምፕል ዊል ቢ ሴንት ፎር ጂን ኤክስፐርት አሰ ሶ ዳት ዌይ ኢት ዊል ቢ ዲቴክትድ አንድ ናሙናዎቹ ለጂን ኤክስፐርት ይላኩ ነበር። ያለ ጥርጥር እርግጠኛ ነኝ። እናም ታክሜ ከዳንኩበት ጊዜ በሁለት ዓመት ቀድሜ እድን ነበር ይላሉ ብሸት። ኢትዮጵያ የሚሌኒየሙን የልማት ግቦች ቲቢን በግማሽ በመቀነስ መምታቷ ተነግሯል። በመጪዎቹ 20 ዓመታት ውስጥ የቲቢ የሞት መጠን በዘጠና አምስት ከመቶ መቀነስ አለበት በሀገሮቹ በድኅረ ሚሌኒየሙ የልማት ግቦች ትልም መሠረት። ይሁን እንጂ ግዙፍ የሆነ ቲቢን የማግኘት ጥረት በሥራቸው ላይ ብዙ ሚናን ብዙ ጫና እንደሚያደርስ በአለርት የሕክምና ተቋም ነርሷ ፈለቁ ጸጋዬ ይናገራሉ። እስካሁን ድረስ ከተከፈተ እስካሁን ድረስ በበቂ ነው እየተጠቀምን ያለ ነው። በቂ አልጋም በቂ መድኃኒትም አለን እስካሁን ድረስ። ከዚህ በኋላ ደግሞ ተጨማሪ ነገሮች ካሉ ያው ተጨማሪ ነገር ይደረግልናል ብዬ ነው ማስበው። ደብሊው ኤች ኦ የዓለሙ የጤና ድርጅት እንደሚለው ደግሞ ብዙ ብዙ ገንዘብ ያስፈልጋል ለዚህ ሁሉ የወደፊቶቹን የቲቢ ህሙማን ለማከም ሳባ ኃይለማርያም 23 ዓመቷ ነው። የቲቢ ህክምና እያገኘች ያለችው በነፃ ነው። በነርስ ፈለቁ ክትትል ይደረግላታል። ነፃ ባይሆን ኖሮ መታከም ያዳግታት እንደነበር ትናገራለች። ወጣቷ ሳባ ብዙ የምታጣቸው ነገሮች አሉ። ጤና ናተ ነው እዚህ ስራ እንትተ ሁሉ ነገር ቤተሰብ እንትተ እዚህ ቁጭ የምትለው ታክሜ እነሱ ደግሞ ትሪት አድርገው በመድኃኒቴ ደግሞ ደስ ይለኛል። በቀን ወደ አስራ ሁለት ኪኒን ነው የምወስደው። ያው በሚዛን ልክ ነው የሚወሰደው። እኔ የምውጠው አስራ ሁለት መድኃኒት ነው። መርፌም አለው መድኃኒትም መርፌም ማለት ነው። መርፌ ስምንት ወር መድኃኒት ሁለት አመት ነው የተባለው። እንግዲህ አሁን ኢትዮጵያ ውስጥ ከቲቢ የመዳኑ አዝማሚያ መጠን እስከ ሰባ ሰባ ከመቶ ይደርሳል። እስከ ሰባ ከመቶ ነገ የዓለም ቲቪ ቀን ነው። ከኢትዮጵያ ቲቪን በመዋጋት ብዙ ይጠበቃል። አድማጮች አሁን ከመሰናበታችን በፊት ዋና ዋናዎቹን ዜናዎች የፊታችን ቅዳሜ ናይጄሪያ ውስጥ የሚካሄደው ምርጫ ነፃና ፍትሐዊ እንዲሆን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጥሪ አቅርበዋል። ዓለም አቀፍ ዕውቅና ካለው የሊቢያ መንግስት ወገን የሆኑ የሀገሪቱ የጦር ኃይሎች ከጽንፈኛ እስላማዊ ሚሊሻዎች ወገን የሆነው የትሪፖሊው ተቀናቃኝ መንግስት አየር ኃይል አባላት ያበሩ የነበረውን የጦር አውሮፕላን መጥተው መጣላቸው ተገለጸ። የእስራኤሉ ጠቅላይ ሚኒስትር በንጃሚን ኔተንያሁ አዲስ በተመረጠው ምክር ቤት ቀጣዩን የጥምረት መንግስት ለመመስረት የሚያስችላቸው በቂ የፓርቲዎች ድጋፍ ማግኘታቸው ተገለጠ። የሲራ ሊዮን ፕሬዚዳንት እርነስት ባይኮሮማ ምክትል ፕሬዚዳንቱን ከስልጣን ለማባረር የወሰዱት እርምጃ ህገ መንግስቱን የጣሰ ተግባር ነው በማለት ተቃዋሚ የምክር ቤት አባላት እየተከራከሩ ናቸው። በአውሮፓ የብድር ጫና የበዛባት የግሪክ ጠቅላይ ሚኒስትር ከአህጉሪቱ የምጣኔ ሀብት መሪ ከጀርመን መሪ ጋር በዛሬው ዕለት ውይይት ጀምረዋል። የኢራቅ ጠቅላይ ሚኒስትር ሃይደር አል አብዲ እስላማዊ መንግስት ብሎ ራሱን በሚጠራው ቡድን አይሰስ ላይ ስለተያዘው ውጊያ ለመወያየት በሚቀጥለው ወር ዋሽንግተን የሚመጡ መሆኑን የዋይት ሀውስ ቤተ መንግሥት አስታወቀ። አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ነገው ነው በዕለቱ ስርጭት ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታይና ሄኖክ ሰማ ጊዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ከምሽቱ በአንድ ሰዓት በቀዳሚው ዝግጅታችን፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል።